ስፖርት። ሰላም፣ የተከበራችሁ አድማጮቻችን፣ ይህ ሳምንታዊው የሰኞ ምሽት የስፖርት ጥንቅራችን ነው። በሳምንቱ መጨረሻ ላይ ተከናወኑት የቡንደስሊጋና የፕሪምየር ሊግ ጨዋታዎችን በዘገባችን ተሰናድተዋል። የኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት በሳምንቱ መጨረሻ ላይ በቶኪዮ ኦሎምፒክ ኢትዮጵያን በአትሌቲክሱ ዘርፍ የሚወክሉ አትሌቶችን ለመምረጥ በተካሄደው የሀገር ውስጥ የማጣሪያ ውድድርን የተመለከትንበት እና ሌሎችም ለዛሬ ያልናቸው ስፖርታዊ ወሬዎችን ወደ እናንተ ማድረስ አሁን እንጀምራለን። አብራችሁን ቆዩ። በጀርመን ቡንደስሊጋ በተቀራራቢ ነጥብ ላይ ይገኙ የነበሩት ሊቨርኩዘን፣ ላይፕዚግ እና ዶርትሙንድ በቡንደስሊጋው ነጥብ መሪ በባየር ሙኒጋ የነበራቸውን የነጥብ ልዩነት ለማጥበብ ያገኙትን ምርጥ አጋጣሚ ያባከኑበት የጨዋታ ሳምንት ሆኖ አልፈዋል። በ16ኛው የቡንደስሊጋው የጨዋታ ሳምንት ተደርገው ከነበሩት ዘጠኝ ጨዋታዎች መካከልም አምስቱ ጨዋታዎች በአቻ ውጤት ተጠናቀዋል። በደረጃው ሰንጠረዥ በሶስተኛነት ላይ ይገኝ የነበረው ሊቨርኩዘን በዩኒየን በርሊን አንድ ለባዶ በሆነ ከሜዳ ውጪ ሽንፈትን አስተናግደዋል። ከባየር ሙኒክ ጋር በሁለት ነጥብ ልዩነት በሁለተኛ ደረጃ ላይ ተቀምጦ የሚገኘው አርቢ ላይፕዚግም ከወልስበርግ ጋር ባደረጉት ጨዋታ ሁለት ለሁለት በሆነ አቻ ውጤት ሲለያዩ ከፈረንጆች የገና እረፍት መልስም ውጤቱን እያሻሻለ የመጣው ቦሩሺያ ዶርትሙንድ በገዛ ሜዳው በኤዱና ፓርክ በ17ኛ ደረጃ ከሚገኘው ከሜንዝ 05 ጋር አንድ ለአንድ በሆነ አቻ ውጤት ተለያይተዋል። በዚሁ ጨዋታ ላይ ዶርትሙንድ መልካም አጋጣሚዎችን አግኝቶ ነበር። በተለይም በማርኮ ሮይስ በሁለተኛው አጋማሽ ላይ ያገኘውን የፍጹም ቅጣት ምትም ስቷል። ዶርትሞንድ በደረጃው ሰንጠረዥ በሶስተኝነት ለመቀመጥ የነበረውንም እድል አባክኗል። ከአሰልጣኝ ሃንሲ ፊሊክ ጋር አስደናቂ የውድድር ዘመንን እያሳለፈ የሚገኘው ባየር ሙኒክ ደግሞ ትላንት ፍራይበርግን ገጥሞ ሁለት ለአንድ በሆነ ውጤት ማሸነፉን ተከትሎም በነጥብ በቅርብ ርቀት ከሚከተሉት ተፎካካሪዎቹ ልዩነቱን በማስፋትም በ36 ነጥብ አሁንም መሪነቱን አጠናክሯል። ባየርንን ለአሸናፊነት ያበቃችውን ጎል በሰባ አምስተኛው ደቂቃ ላይ ያስቆጠረው ቶማስ ሙለር ሲሆን ሮበርት ሎቫንዶቭስኪም ለክለቡ ቀዳሚ የሆነችውን ጎል አስቆጥሯል። በዚህም ቀዳሚ ግብ የቡድኑን ውጤት ከማሳመር ባሻገርም ሮበርት ሎቫንዶቭስኪ በግማሽ ዓመት የጨዋታ ሲዝን 21 ጎሎችን በማስቆጠር በ1968 69 በግሩድ ሙለር ተይዞ የነበረውን 20 ጎል ሪከርድም ሰብረዋል። ከዚሁ ከቡንደስሊጋ ወሬ ሳንወጣም የጀርመን እግር ኳስ ማህበር ዲኤፍቢ ባለፈው አርብ ተካሂዶ በነበረው የቡንደስሊጋ አስራ ስድስተኛው ሳምንት ጨዋታ ላይ ዩኒየን በርሊንና ባየር ሊቨርኩዝን መካከል በተካሄደው ጨዋታ ተከስቷል ያለውን የዘረኝነት ክስ መመልከት ጀምሯል። በዕለቱ ለዩኒየን በርሊን የአሸናፊነቱ ጎል ከተቆጠረ በኋላ የዩኒየን በርሊን ተጫዋች ፍሎሪያን ሁበርን በሊቨርኩዙ ተጫዋች ናዲም አሚር ላይ ጓደኝነት የተላበሰ ንግግር ተናግሯል መባሉን ተከትሎ መሆኑንም ዲኤፍቢ ባወጣው መግለጫ ላይ አስታውቋል። በያዝነው ሳምንትም የምርመራው ሂደት የሚጀመር መሆኑም ታውቋል። በእንግሊዝ ፕሪምየር ሊግ በሳምንቱ መጨረሻ እጅግ በጉጉት ሲጠበቅ የነበረው የሊቨርፑል እና የማንቸስተር ዩናይትድ ጨዋታ የዓለምን ምግብ በአቻ ውጤት ተጠናቋል። ምንም እንኳ ማንቸስተር ዩናይትድ በሰላሳ ሰባት ነጥብ መሪነቱ ላይ እንዲቆይ ቢያስችለውም አሰልጣኝ ሶልጃየር ግን በቡድናቸው አጨዋወት ቢደሰቱም በውጤቱ መከፋታቸውን ተናግረዋል። ሊቨርፑል በሰላሳ አራት ነጥብ በአራተኛ ደረጃ ላይ ለመቀመጥ ጥም ተገዷል። ሌስተር ሲቲ ሳውዝሃምፕተንን ሁለት ለዜሮ በሆነ ውጤት ሲያሸንፍ ማንቸስተር ሲቲ በግብ በተንበሸበሸበት በትላንቱ ምሽት ጨዋታ ክሪስታል ፓላስን አራት ለባዶ በሆነ ውጤት በማሸነፍ በ35 ነጥብ ወደ ሁለተኝነት ደረጃ ላይ ለመቀመጥ አስችሎታል። ወደ ኦሎምፒክ ዜናዎች ስናልፍም የቶኪዮ የ2020 ኦሎምፒክ አስተናጋጇ ጃፓንም ቶኪዮን ጨምሮ በአንዳንድ ግዛቶች የቫይረሱ ስርጭት መስፋፋት እና በቫይረሱ የሚያዙ ሰዎችም ቁጥር ከዕለት ወደ ዕለት መጨመሩን ተከትሎ በአስቸኳይ አዋጅ ስር መገኘታቸው የቶኪዮ ኦሎምፒክ በታሰበለት ጊዜ ስለመካሄዱ ጥርጣሬን ያጨረባቸው ወገኖች ኦሎምፒኩ ወደ ሌላ ዓመት ሊሸጋገር ወይም ሊሰረዝ ይችላል የሚለው ወሬ በቅርቡም ሲናፈስ ሰንብተዋል። ይሁንና ከወደ ጃፓን ከኦሎምፒክ አዘጋጅ አካላትና ከመንግስት ኃላፊዎች የመሰሉ መረጃ ሐሰት ነው ሲሉም ተደምጠዋል። የቶኪዮ ኦሎምፒክም በተያዘለት የጊዜ ሰሌዳ እንደሚካሄድ እየተናገሩም ይገኛሉ። ይህ በእንዲህ እንዳለም የኢትዮጵያ አትሌቲክስ ፌዴሬሽን ለቶኪዮ ኦሎምፒክ የሀገር ውስጥ የአትሌቲክስ ማጣሪያ ውድድሮችን በአዲስ አበባ ስታዲየም አካሂደዋል። ባሳለፍነው ሳምንት መጨረሻ ላይ ቅዳሜና እሁድ በተካሄደው የማጣሪያ ውድድርም ከ800 ሜትር እስከ 10000 ሜትር ርቀት በሁለቱም ፆታዎች የተከናወኑ ሲሆን በተለይም በ10000 ሜትር ርቀት በወንዶቹ በተካሄደው ውድድርም ተካፋይ የነበረው አትሌት ሰለሞን በረጋ በ27 ደቂቃ ከ58 ሰከንድ ከ48 ማይክሮ ሰከንድ በሆነ ሰዓት በመግባት ከማሸነፉን ባሻገር አዲስ የአገር ውስጥ ሪከርድም አስመዝግበዋል። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት ስለተካሄደው የማጣሪያ ውድድር በቶኪዮ የ2020 ኦሎምፒክ ኢትዮጵያን በአትሌቲክሱ ስለሚወክሉ አትሌቶች የምርጫ ሂደትና ዝግጅትን በተመለከተ በኢትዮጵያ አትሌቲክስ ፌዴሬሽን የተሳትፎና ውድድር ዳይሬክተር የሆኑት አቶ አስፋው ዳኜን ለዲደብሊው ስፖርት ክፍል ተከታዩም ማብራሪያ ሰጥተዋል። ይሄ የሰዓት ሙከራ ማጣሪያ ውድድር ወደ ሰማንያ ስድስት የሚሆኑ አትሌቶች የተካፈሉበት በውድድሩም ፈጣን ሰዓት የተሮጡበት መድረክ መሆኑ የታየበት ሁኔታ ነው ያለው የትናንትናው ውድድር ባሉት ሂደቶች የተሮጡት ሩጫዎች እጅግ ፉክክር የታየባቸው ጠንካራ ጠንካራ አትሌቶች ያሉበት ምክንያቱም በዝርዝሩ ላይ አንችም እንዳየሽው አትሌቶቻችን በዓለም አቀፍ ደረጃ በተለያዩ የዳይመንድ ሊጎች ውጤታማ የሆኑ ያሸነፉ ልጆች ያሉበት የመሆኑ መጠን ከዝግጅታቸው እንደምንረዳው ውድድሩ ጥሩ ዝግጅት እያደረጉ መሆኑን ለቀጣዩ ሁለተኛው ፌዝ ደግሞ የበለጠ ስራ መሰራት እንዳለበት ጭምር አመላካች የሆነ ውድድር ነው። ለዛም ነው ተገቢው ስልጠና ስለተሰጠ የሰዓት መሻሻሎች ሁሉ እየታየ ያለበት። እንግዲህ ብዙ ጊዜ ይባላል ከኦሎምፒክ በኋላ ሌሎችንም ውድድሮች ለማካተት ብዙ ስራዎች ይሰራሉ ይባላል። ግን አሁን በዚህ ውድድር ላይ የአጫጭርና የሜዳ ላይ የስፖርት ክንዋኔዎች አልተካተቱም። ምክንያቱ ምንድን ነው? እንግዲህ እስካሁን ባለን ተሞክሮና ልምድ የአጭር ርቀትና የሜዳ ተግባራት ሚኒማ አሟልቶ በኦሎምፒክ ደረጃ በአለም ሻምፒዮና ደረጃ የመካፈል አቅማችን ገና ነው። ወደፊት ጠንክረን ልንሰራባቸው የሚገቡ ኢቨንቶች ናቸው። ሆኖ ግን አሁን ባለንበት ደረጃ ሚኒማ አሟልቶ ለመካፈል የሚያስችል ብቃት ደረጃ ላይ ያልደረስንበት ሁኔታ ስላለ በአሁኑ ሰዓት ከስምንት መቶ ሜትር ጀምሮ እስከ ማራቶን ድረስ ያሉ የስልጠና ምድቦች ወይም የውድድር ምድቦች ሚኒማ አምጥቶ መካፈል የሚያስችል ደረጃ ላይ ስላለ፣ ከዛም ባለፈ ደግሞ በተለይም በሺህ አምስት መቶ በሶስት ሺ መሰናክል፣ በአምስት ሺ በአስር ሺ እና በማራቶን በሜዳሊያ ሰንጠረዦች በወርቅ በብር፣ በነሐስ ውስጥ የሚታቀፈው አትሌቶቻችን ከዚህ በፊትም ይህንን ያረጋገጡ አትሌቶቻችን ያሉበት መድረክ በመሆኑ ለዛ ነው አሁን ትኩረት ተሰጥቶ ያለው በአለም አቀፍ ደረጃ የምናውቃቸው ሁሉም አትሌቶች በዚህ ማጣሪያ ላይ እንዳልተሳተፉ የስም ዝርዝራቸው ያስታውቃል እና ሌሎች ማጣሪያዎች ይኖራሉ ወይ ካሉ እስከዚህ በኋላ የማጣሪያውና የምርጫው ሂደት በምን መልኩ ነው የሚሆነው መጨረሻዎቹ በአንድ ውድድር የሚካፈሉ አትሌቶቻችን ሶስት ነው ብዛት፣ ሶስት ሶስት አትሌት ስለሆነ የሚሳተፈው እነዛን ሶስቱን ለመምረጥ ግን አስፈላጊውን ሁሉ ዝግጅት ከተደረገ በኋላ ሀገር ወክለው ሊሰለፉ የሚችሉ አትሌቶችን የማጥራት ሂደት ቀጣይነት ይኖረዋል እስከ ውድድሩ ቀን ድረስ። በመጨረሻም በካሜሮን አስተናጋጅነት የሚካሄደውና አስራ ስድስት ሀገራት የሚሳተፉበት የ2020 የአፍሪካ ሀገራት ቻምፒዮንስ ወይም ሻን ባሳለፍ ነው ቅዳሜ በያውንዲው የአህመዱ አሄደጆ ስታዲየም በድምቀት ተጀምሯል። በመክፈቻው ጨዋታ ማስተናጋጇ ካሜሮን ዚምባብዌን አንድ ለባዶ በሆነ ውጤት በማሸነፍ ሻምፒዮናውን በድል ጀምራለች። ማሊም ቡርኪና ፋሶን በተመሳሳይ ውጤት ረታለች። ዛሬ ምሽትም የምስራቅ አፍሪካዎቹ ሩዋንዳ ከዩጋንዳ የሚጋጠሙ ይሆናል። በዚሁ ሻምፒዮና ላይ ምንም እንኳን የኢትዮጵያ ብሔራዊ ቡድን ተካፋይ ባይሆንም በዳኝ ዳኝነቱ በኩል ኢንተርናሽናል አርቢተር ሊዲያ ታፈሰና እንዲሁም ኢንተርናሽናል አርቢተር በአምላክ ተሰማ ኢትዮጵያን ወክለው እንደሚሳተፉ ታውቋል። የተከበራችሁ አድማጮቻችን ስለተከታተላችሁን እናመሰግናለን። ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። እስከ ሳምንት መልካሙን ሁሉ እመኛለሁ።